ከጥር 14 2009 ዓ.ም ጀምሮ በጋሞጎፋ ዞን ሳውላ ከተማ ታስረው የነበሩ 13 የአመራር አባላቱ ወይም መሪዎቹና አባላቱ ትናንት ምሽት ላይ መፈታታቸውን የመላ ኢትዮጵያ አንድነት ድርጅት አስታወቀ። መኢአድ እነዚህ ሰዎች እንዲፈቱለት መጠየቁን፣ የክልሉ መንግስት በበኩሉ ጉዳያቸው እየተጣራ መሆኑን መግለጹን ትናንት መዘገባችን ይታወሳል። እስክንድር ፍሬው ተጨማሪ አለው። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ለአሜሪካ ድምፅ እንዳስታወቀው ሶስት ከፍተኛ አመራሮቹን ጨምሮ አስራ ሶስት አባላቱ የተፈቱት ትናንት ምሽት ነው። የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ይህንኑ ለአሜሪካ ድምፅ አረጋግጠዋል። እንግዲህ እነዚህ ሰዎች ከአራት ቀናት በፊት ቅዳሜ ዕለት ነው የታሰሩት። ከዚያ በኋላ እኛም ሰኞ ዕለት ለኮማንድ ፖስቱ አንድ ደብዳቤ ጽፈን ነበረ በዛ ደብዳቤ መሰረት የኮማንድ ፖስት ኃላፊ እዛ አካባቢ የኮማንድ ፖስት ኃላፊ የሆነ ሰው እዛው እስር ቤቱ ድረስ በመሄድ ሰዎቹ እንዲፈቱ አድርጓል። ያም ሆነ ይህ እንዲያው እኔ እዚህ ላይ ለመጥቀስ የምፈልገው ነገር ቢኖር ሰዎች በትክክለኛ ነገሮች ሳይጣሩ በቁጥጥር ስር መዋልና ማጉላላቱ ጥሩ ነው ብዬ አልገምትም። ምክንያቱም እነዚህ ሰዎች ሶስቱ ከፍተኛ የአመራር አባላት ናቸው አስሩ ደግሞ የድርጅቱ አባላት ናቸው። ያም ሆነ ይህ ከመታሰራቸው በፊት ትክክለኛው ነገር ከእኛ ቢሮአችን ደውለው ስለ ሰዎቹ ቢጠይቁን ኖሮ እኛ በደንብ ለማስረዳት እንችል ነበር እና ለወደፊቱ እኔ እንዳው ለማሳሰብ የምፈልገው መንግስት እንደ መንግስትነቱ ሰዎችን ከማሰሩ በፊት ትክክለኛውን ሁኔታ አጣርቶ ማሰር ይኖርበታል ብዬ ገምጣለሁ ምክንያቱም እነዚህ ሰዎች አላግባብ አራት ቀን ሲጉላሉ ነበር እዛ እስር ቤት ውስጥ። አስራ ሶስቱ ሰዎች በዋስ መፈታታቸውን ያረጋገጠው የደቡብ ብሄር ብሄረሰቦችና ህዝቦች ክልላዊ መንግስት በበኩሉ ይህ ግን አላጠፉም ማለት እንዳልሆነ አስታውቋል። በስልክ ያነጋገርኳቸው የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ሰለሞን ሀይሉ ይህንኑን ያስረዱት እንዲፈቱ የተደረገውም መንግስት በህጋዊና ሰላማዊ መንገድ ከሚንቀሳቀሱ ፓርቲዎች ጋር ተባብሮ ለመስራት ካለው ቁርጠኝነት አንጻር መሆኑን አብራርተዋል። ተደርጓል ውሃ። ሲለቀቁ ግን ጥፋተኛ አልነበሩም ማለት አይደለም። ጥፋት አለባቸው። ያው ትናንትም እንደገለጽኩት ባልተፈቀደ መልኩ ግለሰብ ቤት ተሰብስበው ባሉበት በህብረተሰቡ ጥቆማ ነው የተያዙት። ግን ያው መንግስት በህጋዊ መንገድ በሰላማዊ መንገድ ከሚሰሩ የፖለቲካ ፓርቲዎች ጋር በደንብ ተባብሮና አብሮ ለመስራት ካለው ቁርጠኝነት አንጻር ችግሮች ቢኖሩ በህግ አግባብ እየታየ ያለውን ሂደት ስ ለማድረግ ካለው ቁርጠኝነት የተነሳ ነገሮቹ በዛ መልኩ እንዲታዩ ተደርጓል እንጂ ጥፋተኛ አይደሉም አይደለም። እንዲለቀቁ ሲደረጉ በዋስ ተፈቷል። ሂደቱ ይጣራል፣ ዞሮ ዞሮ ሂደቱ ይጣራል ብለውኛል። ነገር ግን አንድ የሚነሳ ጥያቄ አሁን ግለሰብ ቤት ውስጥ መሰብሰባቸው ነው ጥፋት ተብሎ የተያዙበት ምክንያት። እስቲ ከሱ አንጻር ያለውን መረጃ ይንገቡኝ። ያው ከአስቸኳይ ጊዜ አዋጁ አንጻር እንግዲህ የሚታዩ ጉዳዮች አሉ። የእለት ተእለት የፖለቲካ ፓርቲውን ስራ በመስራት እንዳልሆነ ነው ትናንትም የገለጽኩትና። ምክንያቱም የእለት ተእለት የፖለቲካ ፓርቲ ስራ የሚሰራበት ቦታና አግባብ አለ። ይሄ ግለሰብ ቤት ውስጥ ነው የነበሩት። ከተለያዩ ቦታ የመጡ ናቸው። ለምን አላማ እንደተሰበሰቡ ምን እንደሚሰሩ ማሳወቅ ነበረባቸው። ምክንያቱም ከሌላ የሚኖራቸው ነጻነት የሚኖራቸው ቦታ አለው የአስቸኳይ ጊዜ አዋጁን ከመተላለፍዛል ግረሰብ ቤት ያለማስፈቀድ ሳያሳውቁ ለምን ዓላማ እንደተሰበሰበ የማይታወቅበት ሁኔታ ስለሆነ ያ መጣራት ስላለበት ነው። ለአራት ቀናት በስር ላይ ከቆዩትና ትናንት ከተፈቱት መካከል አቶ አቻ ለገሰ የመኢአድ ስራ አስፈጻሚ ኮሚቴ አባልና የደቡብ ቀጠና ተጠሪ አቶ እንግዳው ደንጨሮ በጎፋ ዞን ሳውላ ልዩ ወረዳ የመኢአድ ሰብሳቢ እንደዚሁም አቶ ካሳዬ ካሊሳ በዚሁ ወረዳ የመኢአድ ምክትል ሰብሳቢ እንደሚገኙባቸው ፓርቲው አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።